ጠቅላይ ሚኒስትር አብይ አህመድ ከአክሱም ከተማ ነዋሪዎች ጋር ዛሬ ተወያይተዋል። ጠቅላይ ሚኒስትሩ አደጋ አንዣቦበታል የሚባለውን አክሱም ሐውልትም ጎብኝተዋል። ሙሉጌታ አጽባሃ ዝርዝሩን ይዟል። ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬ ዕለት ረፋድ ላይ ወደ ትግራይ አክሱም ከተማ ሲገቡ በትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል አቀባበል ተደርጎላቸዋል። የጠቅላይ ሚኒስትሩ ጉብኝት በማህበራዊ መገናኛ ሲገለጽ የነበረው በአክሱም ዩኒቨርሲቲ ጉዳይ ለመነጋገር መሆኑ ነበር። የትግራይ ክልል ህዝብና መንግስት ግንኙነት ቢሮ ኃላፊ ወይዘሮ ሊያ ካሳ ግን ጠቅላይ ሚኒስትሩ በአክሱም ከተማ የተገኙት አደጋ ላይ ያለውን ሀውልት ለማየትና በጉዳዩ ላይ ከህዝብ ጋር ለመወያየት መሆኑ እንደሆኑ ተናግሯል። በአካልም ለመጎብኘት ስለፈለጉ አጠቃላይ በሐውልቱ ያሉ ጉዳዮችን የአክሱም ማህበረሰብ ለመወያየት ነው ዓይነት ማንኛው አላማ የአክሱም ሐውልት ለመጎብኘት እና ከአክሱም ማህበረሰብ ለመወያየት ነው። ጠቅላይ ሚኒስትሩ አደጋ ተጋርጦበት የተባለውን የአክሱም ሐውልት ከጎበኙ በኋላ ከከተማዋ ተወካይ ነዋሪዎች ጋር በሐውልቱና በወቅታዊ ሀገራዊ ጉዳዮች ላይ መወያየታቸው ገልጸዋል። በውይይቱም ነዋሪዎቹ የሀገር ብቻ ሳይሆን ዓለም አቀፍ ቅርሶች በሆኑት የአክሱም ሐውልቶች ላይ ለተጋረጠው አደጋ መንግስት መፍትሄ እንዲሰጥ ጠይቋል። ጠቅላይ ሚኒስትሩ ሐውልቱን ለመጠገን ከጣሊያን መንግስት ጋር እየተነጋገርን በአጭር ጊዜ መፍትሄ ይበጅለታል ብለዋል።

የአክሱም ከተማ የመጠጥ ውሃ ችግር እንዲፈታላቸው ነዋሪዎች ጠይቋል። በከተማዋ የመጠጥ ውሃ ችግር እንዳለ እንደማያውቁ ገልጸው ችግሩ በክልሉ መንግስት የሚፈታ ነው ብለዋል። ጠቅላይ ሚኒስትሩም የፌዴራል መንግስትም በዚህ ጉዳይ ድርሻውን እንደሚያበረክት ገልጸዋል። በመድረኩ ላይ የተገኙ ተሳታፊዎች ለቪኦኤ እንደገለጹት በወቅታዊ ሀገራዊ ጉዳዮች ላይ ከነዋሪዎቹ ጥያቄ ተነስቷል። በሚቀጥለው አመት ለሚካሄደው ምርጫ ስላለው ዝግጁነትና ጠቅላይ ሚኒስትር አብይ ምርጫው እንዲካሄድ በግል ፍላጎት አላቸው ወይ ተብለው ጠይቀው ምርጫው እንዲካሄድ የፓርቲያቸው ኢህአዴግ አቋም መሆኑ ገልጸው ነገር ግን ውሳኔው ምርጫ ቦርድ ዴሞክራሲያዊ ምርጫ ለማካሄድ ያለው ዝግጁነት እና ሌሎች ፓርቲዎች በማሳተፍ የሚወሰን መሆኑ ገልጸዋል። የኢትዮ ኤርትራ ሰላም በዘላቂነት እንዲቀጥል ምን እየተደረገ መሆኑም ተጠይቀው ጠቅላይ ሚኒስትሩ ሁሉም በውይይት ይፈታል ብለዋል። ሰላሙ ይሻለናል የሚል ቁጭት ነው። ይገባኛል። ግን ከዛሬ ጀምሮ የዛላ መሳበር መክፈት አለባቸው ብለን የምናዛቸው አርጋቸው ደግሞ አፋስብ በንግግር ነው ይከፈት። ይጠቅመናል። ቢከፈት ምን ጉዳት አለው? እንዴት ንቀንስ የትግራይ ተወላጆችን በተለየ መንግስት እያሰረ ነው የሚል ጥያቄም ተነስቶላቸው ጠቅላይ ሚኒስትሩ ሲመልሱ መንግስት በወንጀል የጠረጠራቸው እንጂ የትግራይ ተወላጆችን ለይቶ አላሰረም ብለዋል። ለአሜሪካ ድምጽ ሙልጌታ ጽብሀ